የአሜሪካ ድምጽ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ታህሳስ 25 2017 ዓ ም ዝግጅታችን ጀመረ። በአፋር ክልል እሳተ ገሞራ ሊከሰት እንደሚችል ምልክቶች መታየታቸውን የኢትዮጵያ ከርሰ ምድር ጥናት ምርምር ኢንስቲትዩት አስታወቀ። ኢትዮጵያ በሶማሊያ ከሚመራው አዲስ ተልእኮ ጋር እንደምትተባበር አስታወቀች። ለሶስት ሳምንታት የጸጉር መሸፈኛ ሂጃብ ለብሰው ወደ ትምህርት ቤት እንዳይገቡ ተከልክለዋል የተባሉ ሴት ሙስሊም ተማሪዎች ችግር በሶስት ቀናት ውስጥ እንዲፈታ የትግራይ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ አሳሰበ። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ ዝግጅታችን እናስደምጣችኋለን። ሰላም፣ ጤና ይስጥልን። እንደምናመሻችሁ፣ የተከበራችሁ አድማጮቻችን። የምሽቱ አስተናጋጃችሁ ጽዮን ግርማን ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ትመራልናለች። በራዲዮ በቴሌቪዥን ስርጭታችን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። ዝግጅቶቻችንን እንዲህ በምስል ከምትመለከቱት፣ በሳተላይት ከምትከታተሉት በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ እየተላለፈ ይገኛል። በዩቲዩብ ገጻችን ላይ ስርጭታችን እየተላለፈ ይገኛል። ከዛም ተከታተሉት። አሁን ስመኝሽ የቆየ በስቱዲዮ አብራኛለች የምሽቱን የዓለም ዜናዎች ልታስደምጣ ያመጣችሁ ነው የአየር ሰዓቱን ለሷ ለቃለው ተመልሼ እመጣለሁ በድጋሚ እንደምናመሻችሁ ለምሽቱ ከያዝናቸው ዜናዎች መካከል በኢትዮጵያ በሚሊዮን የሚቆጠሩ ልጆች ከትምህርት ቤት ውጪ ሆነዋል ሲል ዩኒሴፍ ማስታወቁ፣ በአፋር ክልል እሳተ ጎመራ ሊፈነዳ እንደሚችል ምልክቶች መታየታቸውና ጥቁር አሜሪካውያን የጋና ዜግነት እያገኙ ነው የሚሉ ይገኙበታል። ወደ ዝርዝሩ እናልፋለን። በኢትዮጵያ አፋር ክልል አዋሽ ፈንታሌ የእሳተ ገሞራ መፈንዳት ምልክቶችን እንዳሳየ የኢትዮጵያ ከርሰ ምድር ጥናት ተቋም ዛሬ አርብ በፌስቡክ ገጹ ከአጭር ቪዲዮ ጋር ባጋራው መረጃ አስታወቀ። ተቋሙ በአዋሽ ፈንታሌ ጭስ ሲወጣ ከሚያሳየው የቪዲዮ ምስል ጋር ባጋራው መረጃም ሰሞኑን ሲጠበቅ የነበረው አዋሽ ፈንታሌ በአሁኑ ሰዓት በአፋር ክልል ዱላቻ ወረዳ ዳፋን ተራራ ላይ የታመቀ ውሃና እንፋሎት ተከሰተ ብሏል። በዚህም ምክንያት ባለስልጣናት ነዋሪዎችን ወደ ጊዜያዊ መጠለያ እንዲያዘዋውሩ ማድረጋቸውን የሀገር ውስጥ ብዙሃን መገናኛ ዘግበዋል። በመንግስት የሚደገፈው ፋና ብሮድካስቲንግ በአፋር ክልል የጋቢ ረሱ ዞን ዋና አስተዳዳሪ አብዱ አሊን ጠቅሶ ባወጣው ዘገባ በአካባቢው ነዋሪዎች ላይ ጉዳት እንዳይደርስ ነዋሪዎችን ወደ ጊዜያዊ መጠለያ የማጓጓዝ ስራ እየተሰራ መሆኑን ጠቅሷል። ፍንዳታ ለመሆኑ በእርግጠኝነት መናገር ባይቻልም ባለስልጣናት ጥንቃቄ ማድረግን መርጠዋል ሲሉ የኢትዮጵያ የአደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም ማስታወቃቸውን ደግሞ ሮይተርስ ዘግቧል። ከአንዳንድ ስፍራዎች ሰዎች መውጣት መጀመራቸውንና በትንበያው መሰረት ሰዎችን ስርዓት ባለው መንገድ እንደሚያስወጡም ኮሚሽኑ ጨምረው አስታውቀዋል። አካባቢው ባለፉት ጥቂት ወራት ውስጥ የመሬት መንቀጥቀጥ ሲስተዋሉበት ቆይቷል። አድማጮች በዚህ ዙሪያ በመጽሄት ዝግጅታችን ሰፋ ያለ ዘገባ ይኖረናል። በግጭት፣ በሁከት የተፈጥሮ አደጋዎችና መፈናቀል ሳቢያ በኢትዮጵያ ከ9 ሚሊዮን በላይ የሚሆኑ ልጆች ከትምህርት ቤት ውጪ እንደሆኑና ከ9 ሺ በላይ የሚሆኑ ትምህርት ቤቶችም እንደተዘጉ በተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት የህፃናት መርጃ ድርጅት በምጻሩ ዩኒሴፍ ባወጣው አመታዊ ሪፖርት እንዳለው ከትምህርት ውጪ እንዲሆኑ ከተደረጉት ታዳጊዎች ውስጥ ከፍተኛ ቁጥር ያላቸው የሚገኙት በአማራ ክልል ሲሆን 4.4 ሚሊየን ይሆናሉ። በመቀጠልም በኦሮሚያ ክልል 3.2 ሚሊየን እንዲሁም በትግራይ ክልል ደግሞ 1 ነጥብ ሚሊየን ይሆናሉ። በኢትዮጵያ የትምህርት ዘርፉ በግጭት በተፈጥሮ አደጋዎችና በመፈናቀል ምክንያት ችግር እንደገጠመው ዩኒሴፍ አመልክቷል። በሀገሪቱ ከ10 ሺህ በላይ የሚሆኑ ወይም 18 በመቶን የሚወክሉ ትምህርት ቤቶች በግጭትና በአየር ንብረት አደጋዎች ጉዳት ደርሶባቸዋል። ይህም ደህንነቱ የተጠበቀና በስራ ላይ የሚገኝ የትምህርት አገልግሎት ተደራሽነት እንዲቀንስ አድርጓል ሲል ድርጅቱ ባወጣው ሪፖርት ታክሏል። የሚኒስትሩ የትምህርት ፕሮግራሞችና ጥራት ማሻሻያ መምሪያ ኃላፊ ዶክተር ዮሐንስ ውጋሶ የዩኒሴፍ መረጃ አወሳሰድ ሂደት የተለየ መሆኑ ለቁጥሩ ከፍ ማለት ምክንያት ሊሆን እንደሚችል ለአሜሪካ ድምጽ ተናግረዋል። ጥቅምት ወር ላይ አሴስመንት ስንሰራ በአብዛኛው ትልቁ ሼር የሚይዘው የተፈጥሮና ሰው ሰራሽ አደጋ ነው። ሰው ሰራሽ ደግሞ የምንላቸው በተለያዩ አካባቢዎች ላይ የሚከሰቱ ግጭቶች ናቸው። ኦቨር ኦንዳታችን የሚያሳየው ወደ ሰባት ሚሊዮን ገደማ ህጻናት አሁንም ወደ ትምህርት ቤት አልመጡም የሚል፣ ነገር ግን ወደ ትምህርት ቤት ያልመጣን አውቶቱስቱ ይላሉ። የጠቀሽ ሚሊዮን ዘጠኝ ነጥብ ምናም ሚሊዮን የሚለው እኛ መረጃ ላይ የለም። ይሄ የሁለት ነጥብ ምናምን ሚሊዮን ልዩነት እንዳለው ፊል አደርጋለሁ። ከእኛ ጋር አብረ ሆነው የተሰራ አይደለም ትክክል ብቻ አይደለም። እንደነገርኩሽ የነሱ የሚወስዱት ዴፊኔሽን እና እኛ የምንጠቀመው ዴፊኔሽን የተለያየ ነው። እነሱ ትምህርት ቤት ያለውንም ልጅ እንደ ለአረጋ አለው ሊያቋርጥ ይችላል የሚለውን በሙሉ እንደ አቋራጭ ተማሪ አድርገው የሚወስዱበት የአሰላል ስልት አላቸው። ምናልባት በዛ መንገድ ተጠቅመው ሊሆን ይችላል። የኛ መረጃ ግን ያንን አያሳየትም። አለማሳየቱ ብቻ ሳይሆን ኤቭሪ ታይም ትምህርት ቤቶች ፋንክሽን እያደረግናቸው ነው እየሄደን ያለ ነው። ስለዚህ ምናልባት መረጃ የሚወሰድበት አመት ረጅም ብዙ ስለሚወስድ እነሱ ጋር ሪል ታይም ዳታ ስላልሰበሰቡ ሊሆን ይችላል ብያለሁ። ባለፈው መስከረም በአማራ ክልል ምስራቅ ጎጃም ሁለት መምህራን ተገድለዋል። ይህም በአካባቢው በትምህርት ዘርፍ በተሰማሩት ላይ ፍርሃት እንደፈጠረ ተነግሯል። የአካባቢው አስተዳደር ስም ሳይጠቀስ በአማራ ሕዝብ ስም የሚምሉ ያላቸው ቡድኖችን ለግድያው ተጠያቂ አድርጓል። በአማራ ክልል የሚንቀሳቀሱ አማጺ ቡድኖች መምህራንን ኢላማ ለማድረጋቸውን አስታውቀዋል። ትምህርት ቤት መክፈቱን የሚቃወሙት ትምህርት ቤት መከፈቱን የሚቃወሙት ለተማሪዎቹና ለማህበረሰቡ ደህንነት ነው ሲሉም አስታውቀዋል። ይህ በእንዲህ እንዳለ እስካለፈው ህዳር ወር መጨረሻ ድረስ በኦሮሚያ ክልል ከ9 ሚሊዮን በላይ ሰዎች በወባ መያዛቸውንና 1267 ደግሞ መሞታቸውን ይኸው የዩኒሴፍ ሪፖርት አመልክቷል። ይህም በመላ ሀገሪቱ በበሽታው ህይወታቸውን ካጡት ውስጥ 40 ነጥብ 9 ከመቶ ሲሆን በአማራ 23.5 በመቶ በደቡብ ኢትዮጵያ ዘጠኝ ነጥብ አንድ በመቶ እንዲሁም በደቡብ ምዕራብ ደግሞ ሰባት ነጥብ አምስት መሆኑን አመልክቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ጥቁር አሜሪካውያን የጋና ዜግነት እያገኙ ነው። ጋና በመላው ዓለም የሚገኙ ጥቁሮችን ወደ ሀገሯ እንዲመጡ በመጋበዝ ላይ ስትሆን በቅርቡም አምስት መቶ ሀያ አራት ለሚሆኑና በአብዛኛው ጥቁር አሜሪካውያን ለሆኑ ሰዎች ዜግነት ሰጥታለች። ጋና ከአምስት ዓመታት በፊት የመመለስ ዓመት የሚል ተነሳሽነት ከጀመረች ወዲህ የተሰጠ ከፍተኛው የዜግነት ቁጥር መሆኑም ታውቋል። ተነሳሽነቱ የመጀመሪያዎቹ አፍሪካውያን በባሪያ ፍንገላ በ19 6 19 ዓ.ም ወደ አሜሪካ የመጡበትን 400ኛ ዓመት ለማሰብ ያለመ ነው። ከረጅም ጊዜ በፊት የተሰበረው ቁርኝት መልሶ በመጠገኑ ሰዎች እጅግ ሲደሰቱ መስተዋሉን የአሶሴትድ ፕሬስ ዘገባ አመልክቷል። በዜግነት አሰጣጥ ስነ ስርዓት ላይ አንዳንዶች የጋናን ባንዲራ በማውለብለብ በደስታ ሲያለቅሱም ተስተውሏል። ለመጀመሪያ ጊዜ በአሜሪካ ሳሉ ያልተሰማቸው ደስታና የማንነት ስሜት እንደተሰማቸውም አንዳንዶቹ ተናግረዋል። የደቡብ ኮሪያ መርማሪዎች ተከሳሹን የሀገሪቱን ፕሬዚዳንት ዮንሶክ ዩል በቁጥጥር ስር ለማድረግ የነበራቸውን ሙከራ አቁመዋል። መርማሪዎቹ ሙከራውን የተዉት ፕሬዚዳንቱን ከመኖሪያ ቤታቸውን ለመያዝ ያደረጉት ሙከራ በጠባቂዎቻቸው በመገታቱ ነው። የሀገሪቱ ሕግ አውጪ ምክር ቤት ፕሬዝዳንቱን ከስራቸው ያገለ ሲሆን የመያዣ ትዕዛዙ ተግባራዊ የሚደረግ ከሆነ ዮንሶክ ዩል በደቡብ ኮሪያ ታሪክ የተያዙ የመጀመሪያው ፕሬዚዳንት ይሆናሉ። ባለፈው ወር የማርሻል ሕግ ያወጀው ሀገሪቱን ወደ ወታደራዊ አስተዳደር ለመቀየር የሞከሩት ፕሬዚዳንቱ ከፍተኛ ተቃውሞ ገጥሟቸው ሀሳባቸውን ወዲያው እንዲተዉ ተገደዋል። በዚህም እስራት ወይም የከፋ የሞት ቅጣት ይጠብቃቸዋል። ሀያ የሚሆኑ መርማሪዎችና ሰማኒያ የሚሆኑ ፖሊሶች መኖሪያ ግቢያቸው ገብተው ፕሬዚዳንቱን ለመያዝ ሲሞክሩ ሁለት መቶ የሚሆኑ ወታደሮችና ጠባቂዎቻቸው ገጥተዋቸዋል። በሁለቱ ወገኖች መካከል ድርድር ተሞክሮ ሳይሳካ በመቅረቱ መርማሪዎችና ፖሊሶች ወደ መጡበት ተመልሰዋል። የመያዣ ትዕዛዙ የቀን ገደብ ሰኞ የሚያበቃ ሲሆን ፕሬዚዳንቱ ራሳቸውን ለመከላከል እንደሚፋለሙ ዝተዋል። ይህ በእንዲህ እንዳለ የመያዣ ትዕዛዙ የቀን ገደብ በሚያከትምበት ሰኞ ዕለት የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሰሜን ኮሪያዎቻቸው ጋር ለመነጋገር ሶል እንደሚገቡ ታውቋል። በደቡብ ኮሪያ የፖለቲካ ጉዳይ ላይ አስተያየት ሰጥታ የማታቀው ሰሜን ኮሪያ ዮንን ለመያዝ በሚደረግ ጥረት ምክንያት ሶል የፖለቲካ ቀውስ ውስጥ ገብታለች ሲሉ የሀገሪቱ የመንግስት መገናኛ ብዙሀን አስታውቋል። አድማጮችና ተመልካቾቻችን ለሰዓቱ የያዝናቸው የዓለም ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶቻችን ወደ ጽዮን ልመልሳችሁ። ስመን የቆየን ለዓለም ዜናዎቹ እናመሰግናለን። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ ገጻችን ቪኦኤ አማሃሪክ በ ዩቲዩብ ገጻችንም ላይ በተመሳሳይ ቪኦኤ አምሀሪክ በቀጥታ ስርጭት እየተላለፈ ይገኛል። በነገራችን ላይ አድማጮች በትዊተርም ሀሽታግ ቪኦኤ አምሀሪክ ወይም በኤክስ ማህበራዊ ገጻችን ላይ እንገኛለን። አስተያየትና ጥቆማ ካላችሁ አድርሱን። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን በማቀናበር ላይ ትገኛለች። እዚህም ዋሽንግተን ዲሲ እንዲሁም በመላው በኢትዮጵያም ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አብራችሁን ቆዩ። አሁን ለዕለቱ ወደ ያዝ ነው አብይ ርዕስ ዘገባችን እናልፋለን። በአብይ ርዕስ ዘገባችን የምናልፈው ኢትዮጵያ በሶማሊያ የሰላም ማስከበር ተግባር ላይ በሚኖራት ተሳትፎ ዙሪያ ቀጣይ ውይይቶች እንደሚደረጉ ዛሬ የውጭ ጉዳይ ሚኒስቴር ገልጿል። ሶማሊያ በበኩሏ የአዲሱን ተልእኮ ስብጥር ለማጠናቀቅ ጥረት እየተደረገ እንደሆነና ኢትዮጵያ ለተልእኮ ወታደሮችን ለማበረከት ያቀረበችውን ጥያቄ ከግምት ውስጥ እንደምታስገባ አስታውቃለች። የኢትዮጵያ መንግስት ከፍተኛ ልዑክ ከሶማሌ ባለስልጣናት ጋር በአዲሱ የአፍሪካ ህብረት ተልእኮ ወይም ከሶማሌ ተልኮ ኤዩሶም ዙሪያ በሞቃዲሾ መወያየቱንና ቀጣይ ውይይት እንደሚኖርም የሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ ለጋዜጠኞች በሰጡት መግለጫ አስታውቋል። በቅርቡ በአንካራ መሪዎቻቸው የደረሱትን ስምምነት ተከትሎም ሁለቱ ሀገራት የሻከረ ግንኙነታቸውን ለማደስ ጥረት እየተደረገ እንዳለም አስታውቀዋል። የኢትዮጵያ ጦር በሶማሊያ የመቀጠሉ ጉዳይ ግን ልባት አላገኝም። መግለጫውን የተከታተለው ኬኔዲ አባተ ነው፤ ዝርዝሩን ይነግረናል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ አርብ ታህሳስ 25 ቀን በሰጡት ጋዜጣዊ መግለጫ በአንካራው ስምምነት መሰረት የኢትዮጵያና የሶማሊያ ግንኙነት እንዲታደስ በጋራ እየሰራን እንገኛለን ብለዋል። የሁለቱ ሀገራት ከፍተኛ ባለስልጣናት ጉብኝቶችም የዚሁ አካል እንደሆኑ ገልጸዋል። በኢትዮጵያ መከላከያ ሚኒስትር አይሻ መሐመድ የተመራ ልዑክ ትናንት በሞቃዲሾ ከሶማሊያ ባለስልጣናት ጋር መወያየቱንም የገለጹት ቃል አቀባዩ የውይይቱ ዋና ትኩረት ነበረ ያሉትን አብራርተዋል። ውይይቱ ባለፈው ሳምንት በአዲስ አበባ የተካሄደው ውይይት ቀጣይ ሲሆን የልኡካን ቡድኑ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለሶማሊያ ፕሬዚዳንት የተላከ መልእክት አድርሷል። ቡድኑ በቆይታው ፍሬያማ ውይይት ያደረገ ሲሆን በተለይም ኢትዮጵያና ሶማሊያ በኤዩሶም ተልእኮ ውጤታማ ተልእኮውን ውጤታማ ለማድረግ በትብብር ለመስራት የተስማሙበት ነው። የሶማሊያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ደግሞ በኢትዮጵያ መከላከያ ሚኒስትር የተመራው ልዑክ ያደረገው የትናንቱ የሞቃዲሾ ጉብኝት ታህሳስ ሁለት ቀን የአንካራው ስምምነት ከተፈረመ በኋላ የተገኘውን ለውጥ ለማስቀጠል እየተደረጉ ያሉ ጥረቶች አካል ነው ብሏል። በኢትዮጵያ መከላከያ ሚኒስትር አይሻ መሐመድ የተመራውና የውጭ ጉዳይ ሚኒስትር ዴታ አምባሳደር ምስጋኑ አርጋ ያሉበት የኢትዮጵያ ልኡካን ቡድን በሶማሊያ ይፋዊ የስራ ጉብኝት ያደረገው አዲሱ የአፍሪካ ህብረት ተልእኮ ኤዩሶም በሶማሊያ ኃላፊነቱን መረከቡ በተገለጸ ማግስት ነው። ለአዲሱ ተልእኮ የወታደር መዋጮ የሚያደርጉ ሀገራት የመጨረሻ ዝርዝር በይፋ ባይታወቅም በተባበሩት መንግስታት የጸጥታው ምክር ቤት ውሳኔ ቁጥር 2767 መሰረት ኤዩሶም ከአውሮፓውያኑ ጥር አንድ ቀን ቀን ሀያ አምስት ጀምሮ ስራውን ጀምሯል ሲሉ በሶማሊያ የአፍሪካ ሕብረት ድጋፍና ማረጋጋት ተልእኮ ኃላፊ ሞሐመድ ኤል አሚን ይሱፍ በእለቱ ባወጡት መግለጫ አስታውቀዋል። ኢትዮጵያ ከተገንጣዩዋ የሶማሊያ ራስ ገዛ አስተዳደር ሶማሊላንድ ጋር የተፈራረመችውን የባህር በር የመግባቢያ ስምምነት አምርራ የተቃወመችው ሶማሊያ የመግባቢያ ስምምነቱን እስካልሰረዘች ድረስ ኢትዮጵያ በኤዩሶም ተልእኮ እንደማትሳተፍ አቋም ይዛ ቆይታለች። የኢትዮጵያና የሶማሊያ መሪዎች በአገሮቻቸው መካከል ያለውን ውጥረት ለማርገብ በቅርቡ በአንካ ራ ከተስማሙ በኋላም ቢሆን በሶማሊያ ሰላም የማስከበር ተልእኮ ውስጥ ለአመታት ከፍተኛውን ሚና ስትጫወት የቆየችው ኢትዮጵያ በዚህ ተሳትፎዋ የመቀጠሏ ጉዳይ እልባት አላገኘም። በዛሬው መግለጫ ላይ ኢትዮጵያ በኤዩሶም ተልእኮ ውስጥ ትሳተፋለች ወይስ አትሳተፍም በሚል የተጠየቁት የውጭ ጉዳይ ሚኒስቴር ቃል አቀባዩ በጉዳዩ ላይ በከፍተኛ ባለስልጣናት ደረጃ ውይይት እንደሚደረግ ገልጸዋል። ከጥቂት ሳምንታት በፊት የነበረው መንፈስ ሌላ ነበር። ከቅርብ ጊዜ ወዲህ ግን ያለፈው ሳምንትም የሶማሊያ ስቴት ሚኒስትር እዚህ መጥተዋል። አጸፋዊ ውይይትም በትናንትናው እለት በሞቃዲሾ ተካሂዷል። በቅርቡም በከፍተኛ ባለስልጣናት ደረጃ አዲስ አበባ ላይ ተመሳሳይ ውይይት ለማድረግ እና በጉዳዩ ዙሪያም የበለጠ ለመወያየት እዚህ አዲስ አበባ ላይ ቀጠሮ የተያዘበት ጉዳይ ነው። ሶማሊያ በበኩሏ የመከላከያ ሚኒስትሯ አብዱልቃድር መሐመድ ኑር የኤዩሶም ተልእኮ ስብጥርን ለማጠናቀቅ እየተደረገ ያለውን ጥረት በትናንቱ የሞቃዲሾ ውይይት ላይ ማብራራታቸውን በዛሬው መግለጫዋ አመልክታለች። መግለጫው ኢትዮጵያ ለኤዩሶም ተልእኮ ወታደሮችን ለማበርከት ያቀረበችውን ጥያቄ ከግምት ውስጥ ለማስገባት የሀገራቸው ፌዴራል መንግስት ፈቃደኛ መሆኑን ሚኒስትሩ ገልጸዋል ብሏል። የሶማሊያ ባለስልጣናት በኤዩሶም ስር የሚሰለፉ አስፈላጊ 11ሺ ወታደሮችን ከዩጋንዳ፣ ጅቡቲና ኬንያ ማግኘታቸውን የገለጹ ሲሆን ከአባይ ውሃ አጠቃቀም ጋር በተገናኘ ከኢትዮጵያ ጋር አለመግባባት ውስጥ የምትገኘው ግብፅም በሶማሊያ የአፍሪካ ሕብረት ተልእኮ ስር ወታደሮቿን እንደምታሳትፍ በውጭ ጉዳይ ሚኒስትሯ በኩል ገልጻለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ መግለጫ ሲሰጡ በኢትዮጵያና በሶማሊያ ባለስልጣናት መካከል በተደረጉ ሰሞናዊ ውይይቶች አልሻባብን ለመዋጋት የሚደረጉ ጥረቶችን ለማጠናከር መግባባት መኖሩን ጠቅሰው የአዲሱ ተልእኮ ስምሪት ግን ጥንቃቄ ያ ዋል ብለዋል። የጋራ ጠላት የሆነውን አሸባሪውን አልሸባብ በጋራ ለመዋጋት እየተደረገ ያለውን ጥረት ለማጠናከር ከመግባባት ላይ ተደርሷል። ከድህረ አትሚስ በኋላ የሚኖረው የኃይል ስምሪት ኢትዮጵያ በጥንቃቄ በተሞላበት መንገድ እንዲሆን ትፈልጋለች። ቃል አቀባዩ ከመግለጫቸው በኋላ በዋናነት ሶማሊያን የተመለከቱ በርካታ ጥያቄዎች ተነስተውላቸው ነበር። ከሶማሊላንድ ጋር የተደረሰውን የመግባቢያ ስምምነት እጣ ፋንታ ጨምሮ በብዙ ጉዳዮች ላይ ለተነሱላቸው ጥያቄዎች ግን መልስ አልሰጡም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአርብ ምሽት የአማርኛ ቋንቋ ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ ትንታኔው መጽሔት ዝግጅታችን ስናልፍ በመግቢያችን ላይ እንዳስተዋወቅ ናችሁ በአፋር ክልል እሳተ ገሞራ ሊፈነዳ እንደሚችል ዛሬ ምልክቶች መታየታቸውን የከርሰ ምድር ጥናት አስታውቋል። በክልሉ አዋሽ ፈንታሌ የእሳተ ገሞራ መፈንዳት ምልክቶችን እንዳሳየ ያስታወቀው ተቋሙ ከአጭር ቪዲዮ ጋር ባጋራው መረጃ የገለጸ ሲሆን በፈንታሌ ወረዳም ጭስ ሲወጣ የሚያሳይ ቪዲዮ አጋርቶ በዛም አያይዞ በአስታወቀው አጭር መረጃ በክልሉ ዳላንቻ ወረዳ ዳፋን ተራራ ላይ የታመቀ ውሃና እንፋሎት መከሰቱን አመላክቷል። ከዚህ ጋር በተያያዘ የአሜሪካ ድምጽ ሰሞኑን ሰፋ ያለ ዘገባ ያሰናዳ ሲሆን ይህም በኢትዮጵያ ያሉት አብዛኞቹ ህንጻዎች በዲዛይን ወቅት በሚፈጠር ክፍተትና በግንባታ ጥራት ጉድለት የተነሳ ለርዕደ መሬት አደጋ የተጋለጡ እንደሆኑ የአዲስ አበባ ዩኒቨርሲቲ ባለሙያዎች ተናግረዋል። ኢትዮጵያ ከ1976 ዓ ም ጀምሮ ህንጻዎች ርዕደ መሬትን እንዲቋቋሙ በሚያስችል መልኩ ዲዛይን ደረጉ አስገዳጅ የህንፃ ኮድ ብታዘጋጅም መስፈርቱን ከመከተል አኳያ ክፍተቶች እንዳሉም እነኚሁ ባለሙያዎች ተናግረዋል። መንግስት በበኩሉ በህንፃዎች ግንባታ ወቅት መስፈርቱ እንዲተገበር ጥብቅ ክትትል እየተደረገ መሆኑን ገልጿል። ህንፃዎቹም የተወሰነ የርዕደ መሬት መጠንን የመቋቋም አቅም አላቸው ሲልም መከራከሪያ ሀሳብ አቅርቧል። በዚህ ጉዳይ ላይ ሰፋ ያለ ዘገባን ያሰናዳ ነው ከዘገባውን ያሰናዳው ገብረ ሚካኤል ገብረ መድህን ነው። ዝርዝሩን እንደሚከተለው ያቀርበዋል። በአፋር ክልል እሳተ ገሞራ ሊፈነዳ እንደሚችል ዛሬ ምልክቶች መታየታቸውን የከርሰ ምድር ጥናት አስታወቀ። በኢትዮጵያ አፋር ክልል አዋሽ ፈንታሌ የእሳተ ገሞራ መፈንዳት ምልክቶችን እንዳሳየ የኢትዮጵያ ከርሰ ምድር ጥናት ተቋም ዛሬ አርብ በፌስቡክ ገጹ ላይ ከአጭር ቪዲዮ ጋር ባጋራው መረጃ አስታውቋል። ተቋሙ በአዋሽ ፈንታሌ ጭስ ሲወጣ ከሚያሳየው የቪዲዮ ምስል ጋር ባጋራው መረጃም ሰሞኑን ሲጠበቅ የነበረው አዋሽ ፈንታሌ በአሁኑ ሰዓት በአፋር ክልል ዱለቻ ወረዳ ዳፋን ተራራ ላይ የታመቀ ውሃና እንፋሎት ተከሰተ ብለዋል። በዚህ ምክንያት ባለሥልጣናት ነዋሪዎችን ወደ ጊዜያዊ መጠለያ እንዲያዘዋውሩ ማድረጋቸውን የሀገር ውስጥ ብዙሃን መገናኛ ዘግበዋል። በመንግስት የሚደገፈው ፋና ብሮድካስቲንግ በአፋር ክልል የጋቢ ረሱ ዞን ዋና አስተዳዳሪ አብዱ አሊን ጠቅሶ ባወጣው ዘገባ በአካባቢው ነዋሪዎች ላይ ጉዳት እንዳይደርስ ነዋሪዎችን ወደ ጊዜያዊ መጠለያ የማጓጓዝ ሥራ እየተሠራ መሆኑን ጠቅሰዋል። ፍንዳታ ለመሆኑ በእርግጠኝነት መናገር ባይቻልም ባለሥልጣናት ጥንቃቄ ማድረግን መርጠዋል ሲሉ የኢትዮጵያ የአደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም ማስታወቃቸውን ደግሞ ሮይተርስ ዘግበዋል። ከአንዳንድ ስፍራዎች ሰዎች መውጣት መጀመራቸውንና በትንበያው መሠረት ሰዎችን ሥርዓት ባለው መንገድ እንደሚያስወጡም ኮሚሽነሩ ጨምረው አስታውቀዋል። አካባቢው ባለፉት ጥቂት ወራት ውስጥ የመሬት መንቀጥቀጥ ሲስተዋልበት ቆይተዋል። ይኸው በተከታታይ እየተስተዋለ ያለው ርዕደ መሬት በህብረተሰቡ ዘንድ ስጋት መፍጠሩ አልቀረም። በተለይም ከህንፃዎች ደህንነት ጋር ተያይዞ የሚነሱ ጥያቄዎች አሉ። የአሜሪካ ድምፅ ይህን ጥያቄ መነሻ በማድረግ የተለያዩ ባለሙያዎችን አወያይቷል። በአዲስ አበባ ዩኒቨርሲቲ የሲቪልና የአካባቢ ምህንድስና መምህር ዶክተር ኢሳያስ ገብረ ዮሐንስ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የህንፃዎች ዲዛይን ርዕደ መሬትን እንዲቋቋም ተደርጎ እንዲሰራ አስገዳጅ የህንፃ ኮድ መስፈርት እንዳለ ተናግረዋል። እንዴት ህንፃዎች የመሬት መንቀጥቀጥን መቋቋም እንዲችሉ ተደርገው ዲዛይን መደረግ ይችላሉ የሚል ጋይድ ነው የሚሰጠን ይሄ ኮድ። በኢትዮጵያ ይህ የህንፃ ኮድ ለመጀመሪያ ጊዜ የወጣው እንደ ኤሮፓውያኑ አቆጣጠር በ1983 ማለትም በኢትዮጵያ አቆጣጠር በ1976 ዓ ም ገደማ ሲሆን ከ10 እስከ 20 ዓመት ባሉት ጊዜያት እየተከለሰ ይወጣል ብለዋል በመሆኑም ቀጣዮቹ የህንፃ ኮዶች በ1988 ዓ ም ገደማ እንዲሁም በ2008 ዓ ም አካባቢ መውጣታቸውን የተናገሩት ዶክተር ኢሳያስ አሁን ደግሞ በቅርቡ ቀጣዩ የተሻሻለ የህንፃ ኮድ ይወጣል ብለዋል። ለተለያዩ አካባቢዎች የተለያዩ የህንፃ ኮዶች እንዳሉም ባለሙያው አብራርተዋል። ሞር ፎርማል ሆኖ የወጣው በአስራ ዘጠኝ ሰባ አምስት የወጣው የህንፃ ኮድ ነው። አዲስ አበባን ለምሳሌ ከወሰድን ኤክስፔክት የሚደረገው የቤድሮክ አክሴሌሬሽን አዲስ አበባ ዜሮ ነጥብ ዜሮ አምስት ጂ ጂ ማለት ግራውንድ ግራቪቴሽናል አክሴሌሬሽን እንደማለት ነው። በዛ ሪፈረንስ ነው የምጠቀሰው ይህን ያክል ይመጣል ተብሎ የሚጠበቅ በአዲስ አበባ ህንፃዎቹ ለዚህ እንዲቋቋሙ ተደርገው ዲዛይን መደረግ እንዳለባቸው ያስቀምጣል። ባለው ሁኔታ ደግሞ ተሻሽሎ አዲስ አበባ ኤክስፔክት የሚደረገው የመሬት መንቀጥቀጥ መጠን ዜሮ ነጥብ ዜሮ አምስት ጂ መሆኑ ቀርቶ ዜሮ ፖንት ዋን ጂ ነው፣ እጥፍ ነው የሚል ፋይንዲንግ ወጣው ማለት ነው። በተጨባጭ ግን እነዚህን ኮዶች ከመከተል አኳያ በህንፃዎች ስራ ላይ ክፍተቶች መኖራቸውን አመልክተዋል። አዲስ አበባ ዩኒቨርሲቲ በርካታ ህንፃዎች ለግምገማ ይመጣሉ ወደኛ። ስለዚህ መልሰን ስንፈትሽ አንዳንድ የዲዛይን ግድፈት የምናገኝባቸው ይኖራሉ። ከህንፃ ከኮንስትራክሽን ሲገነባ ደግሞ ከማቴሪያል ጥራት ጉድለት፣ ከግንባታ ጥራት ጉድለት ይሄ የሚጠበቀውን የደህንነት መጠን የማይጠብቁ በርካታ ህንፃዎች ይመጣሉ ወደኛ። ሀገራችን ውስጥ በተለይ ደግሞ አዲስ አበባ በርካታ ህንፃዎች ነው የሚገነቡት። ስለዚህ የግንባታ ጥራት ጉድለት ደግሞ በበርካታው ይታያል። አንዳንድ የምናያቸው ምልክቶች እንግዲህ ጀነራላይዝ ለማድረግ ይከብዳል፣ ግን ምልክቶቹ ለመጥቀስ ያክል አንዳንድ ህንፃዎች እንኳን የመሬት መንቀጥቀጥ መጥቶ ለራሳቸው ክብደትና ሰው ገብቶ ለሚሰጡት ግልጋሎት ብቻ መሸከም አቅቷቸው የሚወድቁ ህንፃዎች አሉ ከተማችን ውስጥ ምንም አይነት የመሬት መንቀጥቀጥ ሳይመጣባቸው። ስለዚህ ቢመጣ ምን ያክል ችግር ሊፈጠር እንደሚችል አመላካች ነገሮች አሉ። የርዕደ መሬት ተመራማሪው ፕሮፌሰር አታላይ አየለም በዚህ ሀሳብ ይስማማሉ። ኮዶቹን እንዳልተከበሩ መቶ ፐርሰንት እንደማይከበሩ በተለያየ ምክንያት የእኛ አገር ብቻ ሰብንድ ለማገሩ ያለ ችግር ስለሆነ እና ዝም ብሎ ኮድ ይጨርቃን ዲዛይን ዝም ብሎ ይጨርቅና ቤት ተጠርፎ ቢሰራ አንዳንዱ አይቶ መናገር ይቻላል። አዲስ አበባ ውስጥ ንደ ያሉ ፎቆችን ታዎች ስናይ ማለት እና ሁሉም መሐንዲስ እኩል ነው አዲስ አበባ ውስጥ አሁን ግን ፈተናው የሚመጣው አንድ ቀን ያንን የሚከትል የመጣ ጊዜ እንግዲህ ያትኛው መሐንዲስ በትክክል እንደሰራ ሠራተኛው እንዳልሰራ የሚታይበት ጊዜ ይሆናል ማለት ነው። ከጉዳት ጋር ማለት ነው፣ አለመታደጉም ግን አሁን ያለው ነባራዊ ሁኔታ ያ እንዳልሆነ ምንም ግልጽ ነው። በተለይም የዲዛይን ክፍተትና የግንባታ ጥራት ጉድለት አንድ ላይ ሲገናኙ ጉዳቱ የከፋ ነው የሚሉት ዶክተር ኢሳያስ ገብረ ዮሐንስ ከዚህ አኳያ ሲታዩ አብዛኞቹ የሀገሪቱ ህንፃዎች የርዕደ መሬት ተጋላጭነት ስጋት አለባቸው ይላሉ። 1983 በፈረንጆች አቆጣጠር በፊት የሰራናቸው ህንፃዎች ለመሬት መንቀጥቀጥ ተጋላጭ ናቸው። በ1983 እና በ1995 የተሰሩት ተጋላጭ ናቸው። በ2015ና በ1995 የተወሰነ የመሬት መንቀጥቀጥ የመቋቋም አቅም ቢኖራቸውም ከሚጠበቀው በታች ነው አቅማቸው። ምክንያቱም የሚጠበቀው ከፍ ያለ ነው፣ እነሱ ደግሞ የመቋቋም አቅማቸው ደግሞ ዝቅ ያለ ነው። ስለዚህ እነዚህ ሁሉ መጠኑ ሊለያይ ይችላል። የተለያየ የስጋት ደረጃ ይኖራቸዋል። ግን ሁሉም በስጋት ላይ ያሉ ተብለው የሚታሰቡት ናቸው። የኢትዮጵያ ኮንስትራክሽን ባለስልጣን በበኩሉ ከዚህ ቀደም በህገ ወጥ መንገድ የተሰሩ ጥቂት ህንፃዎች ከርዕደ መሬት ጋር ያልተያያዘ የመፍረስ ችግር እንደገጠማቸው አውስቶ ህጋዊ አካሄድን ተከትለው በሚሰሩት ህንፃዎች ላይ ግን ተገቢውን ቁጥጥርና ክትትል ይደረጋል ብለዋል። አሁን ያሉት ህንፃዎችም የተወሰነ መጠን ያለው የርዕደ መሬት ንዝረትን መቋቋም እንደሚችሉ የባለሥልጣን መስሪያ ቤቱ ዋና ዲሬክተር ኢንጂነር መስፍን ነገሮ ለአሜሪካ ድምፅ ገልጸዋል። አማካሪዎች ይሄን ዲዛይን ወይም ደግሞ ዲዛይን የሚሰራ አካል በዛ ኮድ መሰረት ነው ዲዛይን የሚያደርገው። እሱ ደግሞ በማዘጋጃ ቤትና አንዳንድ ቦታ ላይ ዞን ላይ ባለው መዋቅር እየጸደቀ ነው ወደ ስራ የሚሄደው በጸደቀው መልክ ደግሞ መተግበሩን ቁጥጥር እና ክትትል ይደረጋል። መጨረሻ ላይ ልክ የግንባታ ፍቃድ እንደሚሰጠው የመጠቀሚያ ፍቃድ የሚያገኘው በዲዛይኑ መሰረት ማለቁ ከተረጋገጠ በኋላ ነው። እንደ ተቆጣጣሪ ባለስልጣን እና አሁን ባደረግነው ጀነራል አሴስመንት እኛ ህንፃዎቻችን በተለይ ከሰባት ምናምን እና ከዛ በታች ባሉት ማግኒቲዩድ መቋቋም የሚችሉ ናቸው ብለን ነው የምናስበው። በተለይ ተለቅ ተለቅ ያሉ የአቅም ያላቸው ከተሞች ውስጥ የተገነቡ ግንባታዎች በባለሙያ እና በስታንዳርዱ ስር ሄዱ እና አልቀው ወደ ስራ የገቡ ቢልዲንጎች እኔ እርግጠኛ ነኝ ይቋቋማሉ ብዬ አምናለሁ። ከቅርብ ጊዜ ወዲህ የርዕደ መሬቱ መደጋገም ግን ራሱን የቻለ ችግር ሊያስከትል እንደሚችል ኢንጂነር መስፍን ተናግረዋል። ግን አሁን ባለው አንደኛ እንትኑ ፍሪኩዌንሲ ጨምሯል። እንደዚህ አይነት ደግሞ ከማግኒቲዩም በላይ አንድ ህንፃ ላይ ተደጋጋሚ ትስል ፋቲክ ይፈጥራል። ሰው የተደጋገመ ሲሄድ የመጎዳት እንትኑ ሊኖር ይችላል። ይሄ ደግሞ በሀገር ደረጃ በዚህ ሰዓት በተለይ ከዚህ ከሁለት ወር ወዲህ ሁለት ግብረ ኃይል ተቋቁሞ እየሰራ ነው። የተቋቋሙት ሁለት ግብረ ኃይሎች የርዕደ መሬቱን ሁኔታ እየተከታተሉና እያጠኑ ለመንግስት ሪፖርት እንደሚያቀርቡ የገለጹት ኢንጂነር መስፍን የአደጋ ስጋቱን ለመቀነስ በህንፃዎች ግንባታ ወቅት ጥብቅ ቁጥጥር ማድረጋችንን እንቀጥላለን፣ ከዛም አልፎ ርዕደ መሬት ሲከሰት ምን መደረግ እንዳለበት እየተዘጋጀን ነው ብለዋል። አንደኛው ከመከሰቱ በፊት ህዝቡን አዌር ማድረግ እና ፕሪፔርነሱ ነው። ሲከሰት ደግሞ ኢመርጀንሲ ሪስፖንሱ ነው። እንዴት ሪስፖንድ ያደርጋል? ህዝቡን እንደገና ደግሞ ነንገቨርንንታል ኦርጋናይዜሽን እና ገቨርንንታል ኦርጋናይዜሽን መንግስታዊና መንግስታዊ ያልሆኑ ተቋማት ምላሽ ይሰጡታለ። ቢከሰት እንዴት ኮኦርዲኔትድ ሆኖ ሪስፖንድ ያደርጋሉ የሚል እሱን ስራ እንሰራለን ብለን አሁን እንቅስቃሴ ላይ ነን። በህንፃ ግንባታ የሚታየው ችግር በኢትዮጵያ ብቻ ሳይሆን በሌሎችም ሀገራት የተለመደ ነው የሚሉት ዶክተር ኢሳያስ ደግሞ አገልግሎት እየሰጡ ካሉት ውስጥ የተመረጡ ህንፃዎች ርዕደ መሬትን እንዲቋቋሙ የማጠናከሪያ ስራ ሊሰራላቸው እንደሚገባ ያስረዳሉ። ምን ይደረጋል ሀገራት እነዚህም አሴቶች ስጋት አላቸው ብለን ምንተዋቸው አይደሉም። ግን ምን ይደረጋል እንደ ያለን የሀብት መጠን ጥናት ተደርጎ ቅድመ ደረጃ ይወጣላቸዋል። የእኛ አገር ኢኮኖሚ በሚመጥን መልኩ ሁሉንም ማጠናከር ስለማንችል በአንዴ ፕራዮሪቲ የምንለው ነገር ይወጣላቸዋል። ለምሳሌ ሆስፒታሎች፣ ትምህርት ቤቶች፣ የእሳት አደጋ ማጥፊያ ተቋማት፣ እነዚህ በአንደኛ ደረጃ ነው ሁልጊዜ የሚቀመጡት። እነዚህም የማጠናከር ሂደት እንዲደረግላቸው ይደረጋል። እነዚህም ማጠናከሪያ መንገዶች ቴክኖሎጂው አለ እውቀቱም አለኛ ገር ዶክተር ኢሳያስ ምክንያቱን ሲያስረዱም እንዲህ ብለዋል። ለምሳሌ አዲስ አበባ ውስጥ አያድርገውና በመሬት መንቀጥቀጥ አደጋ ችግር ቢደርስ የተወሰኑ ህንፃዎች ችግር ሊያጋጥማቸው ይችላል። ከዚህ ጋር ተዛማጭ የሆኑ ነገሮች ደግሞ ሰው ይጎዳል። ግን ልክ የተጎዳ ሰው ይዘ ወደ ሆስፒታል ነው የምትሄደው። ችግር እንኳን ቢያጋጥም ሁልጊዜ ሆስፒታሎች ከአደጋ በኋላ ፕሮፐርቲ ፋንክሽን ማድረግ ስላለባቸው ማለት ነው። ከእርስክክ በኋላ የእሳት አደጋ የመከሰት እድሉ ከፍተኛ ነው። ማደያዎች ይኖራሉ፣ እንደነዚህ እሳት ስለሚነሳ እሳቱን ደግሞ ለማጥፋት የእሳት አደጋ ተቋማቶቻችን አሁንም ሴፍ እና ሳውንድ መሆን አለባቸው፣ እንዲደርሱ ማለት ነው። አደጋ ከተከሰተ በኋላ ቶሎ መድረስ ስላለባቸው እንደዚህ እያደረገ ኢንፍራስትራክቸሮቹ ያላቸውን አቅም ማጎልበት ይቻላል፣ ቀስ በቀስ ኢኮኖሚው በፈቀደው ልክ በዚህ ሐሳብ የሚስማሙት ኢንጂነር መስፍንም ርዕደ መሬቱ እየተደጋገመ ስለሆነ ቅድሚያ የሚያስፈልጋቸውን ሕንፃዎች በመለየት ይህን አካሄድ እንከተላለን ብለዋል። በተለይ ፐብሊክ ስፔስ የሆኑ ወይም ደግሞ ፐብሊክ ቢልዲንጎች አሁን ያልከው ውስጥ የሚሄድኮ ጥናቱ ይለቅ እንጂ በመንግስት በኩል መተግበሩ ችግር አሁን አለ ብዬ አላምንም። በተለይ ትልልቅ ከተሞች ላይ አሁን የኮሪደር ልማትም ጋር ተያይዞ ይህንንም አንድ ላይ ያጣምረን የምንሄድበትን ስትራቴጂ እናስቀምጣለን። አሁን ችግር ሲመጣ ሁሉም በአንድ አትፈታም፣ ግን የትኛው ነው ፕራዮሪቲ የሚሰጠው እንዴት ነው ሥራ ከጀምረን የት እንጨርሳለን የሚለውን ጉዳይ አሁን ኦልሬዲ ባለሙያ ቡድን እየተጠና ስለሆነ አሁን ያልከው አንድ የትኩረት መስካችን ነው። ፕሮፌሰር አታላይ አየለ በበኩላቸው ኢትዮጵያ ለመሬት መንቀጥቀጥ የተጋለጠች መሆኗ ታምነው ለጉዳዩ ትኩረት ይሰጥ ብለዋል። በተለያየ እርከን ባሉ የመንግስት አካላት ኢትዮጵያ የመሬት መንቀጥቀጥ አደጋ ተጋላጭ የሆነች ሀገር በመሆኗ ይህ አይነት ነገር ሊከሰድ ይችል በተለይ በጂኦግራፊ በካርታ የቴል አካባቢ ነው የሚያዘወትር የሚለውን ይዞ የግንባታ ኮዶችን በመከለስ ያንን ነገር ሊቋቋም የሚችል የግንባታ ጥራትን መቆጣጠር ያስፈልጋል። አንዱ ይሄ ነው፣ ለሕብረተሰቡ ግንዛቤ መስጠት ለምርምር እና የመሳሪያ መግዣ ወይም ደግሞ እንደዚህ አይነት ነገር ለምርምር ተቋማት ድጋፍ ማድረግ ያስፈልጋል። ዶክተር ኢሳያስ በዲዛይን እና በግንባታ ወቅት የሚታዩትን ችግሮች ለመቅረፍ ጠበቅ ያለ አሰራር መከተል አስፈላጊ ነው ይላሉ። ህንፃዎች በሚሰሩበት ወቅት ዲዛይኑ ላይ ተገቢ የሆነ እውቀት ያስፈልጋል። ተገቢ የሆነ ኮሚትመንት ያስፈልጋል። እነዚህን ነገሮች በጥራት ከተሰሩ በዲዛይን ደረጃ በተመሳሳይ መልኩ ደግሞ ይህን ዲዛይን ወደ ትግበራ የሚወስደው አካል በዋናነት ኮንትራክተር የምንለው እና ደግሞ ተቆጣጣሪው አካል ይህን ዲዛይን በትክክል ዲዛይን በተደረገበት መሰረት ወደ መሬት ማውረድ የግድ ይላል። የኢትዮጵያ ኮንስትራክሽን ባለስልጣን ዋና ዲሬክተሩ ኢንጂነር መስፍን ነገ በበኩላቸው የሥነ ምግባር ጥሰቶችን ለመከላከል ከሙያ ማኅበራት ጋር አብረን እንሰራለን። የግንባታ ዘርፉን ጥራት የበለጠ ለመቆጣጠርም አዲስ አዋጅ ከማርቀቅ ጀምሮ ልዩ ልዩ ዘመናዊ አሰራሮችን እየዘረጋን እንገኛለን ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የአርብ ምሽት ዝግጅታችን ነው እየተከታተላችሁ ያላችሁት። አሁን ደግሞ በተከታዩ ዘገባችን ወደ አክሱም ነው የምንወስዳችሁ። በአክሱም የሚገኙ ሴት ሙስሊም ተማሪዎች ሂጃብ ከመልበስ ጋር በተያያዘ የገጠማቸው ችግር በሶስት ቀናት ውስጥ እንዲፈታ የክልሉ የእስልምና ጉዳዮች ጠቅላይ ምክር ቤት ዛሬ በሰጠው መግለጫ አስታውቋል መግለጫውን የተከታተለው ዘጋቢያችን ሙልጌታ አጽባህ ነው የሴ ተማሪዎችንም አነጋግሮ ተከታዩን ዘገባ አሰናድቷል ለሶስት ሳምንታት የጸጉር መሸፈኛ ሂጃብ ለብሰው ወደ ትምህርት ቤት እንዳይገቡ ተከልክለዋል የተባሉ ሴት ሙስሊም ተማሪዎች ችግር በሶስት ቀናት ውስጥ እንዲፈታ የትግራይ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ አርብ ታህሳስ 25 ቀን 2017 ዓ ም በሰጠው መግለጫ አስታወቀም። ምክር ቤቱ ዛሬ መቀለ ላይ የሰጠው መግለጫ በንባብ ያሰሙ ሓጂ መሐመድ ካሕሳይ ፖሊስ ተማሪዎቹ ሂጃብ እንዳይለብሱ ጫና ፈጥሯል ብለዋል። እዚ ናይ ሂጃብ ክልከላ መሰል ዜጋታት የሂጃብ ክልከላ የዜጎችንና የግለሰቦችን መብት የሚጥስ ነው። ሕገ መንግስቱን በትምህርት ሚኒስቴርና በክልላችን የወጡ ደንቦችንም የሚጥስ ነው። በማንኛውም መንገድ ግርግር ሊፈጥር የማይገባው ጉዳይ ነበር። ሳይረፍድ ቶሎ ምላሽ ማግኘት አለበት። ሃይማኖትን ለፖለቲካ መሳሪያ ለመጠቀም የሚሞክሩ በአንዳንድ ተቋማት የሚሰሩ ሰዎችን መንግስትና ሕዝቡ እንዲያወግዛቸው እንዲሁም ተጠያቂ እንዲያደርጓቸው እንጠይቃለን። በአክሱም ከተማ የአክሱም ሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል የምትማረው ስሟ እንዲገለጽ ያልፈለገች ሙስሊም ተማሪ ባለፉት ዓመታት የጸጉር መሸፈኛ ሂጃብ ተጠቅማ ትምህርቷን ትከታተል እንደነበረ ገልጻ ላለፉት ሦስት ሳምንታት ግን ይህ በመከልከሏ የትምህርት ጊዜዋን በቤት እያሳለፈች እንደምትገኝ ገልጻለች። ከዚህ በፊት ሁለት ሺ አስራ አምስት ይሁን ሁለት ሺ አስራ ስድስት በሂጃብ ነው የተማር ነው። ያለፈው ሁለት ወር ከአንድ ሳምንት ምናምንም በሂጃብ ነው የተማር ነው እና ድንገት መጥተው ነው እናንተ ተማሪዎች ሂጃብ መልበስ የለባችሁም ብለው ትዕዛዝ የሰጡና ካልሆነ አውሉቃችን መግባት ነው እንጂ መማር የለባችሁም የሚል ትዕዛዝ ሰጡና፣ አሁንኛ አሁን እኛ በቃ ባለፈው ሶስት አመትም በጦርነት ምክንያት ቤታችን ቁጭ ብለናል። አሁንም እንደዛ ያው ጊዜውም እየሄደ ነው፣ ትምህርትም እያለፈን ነው አስራ ሁለት ከመሆናችን ደግሞ የፈርሞ ቢያ እያለፈን ነው መፍትሄ እንዲሰጥልን እንጠይቃለን። ሴት ሙስሊም ተማሪዎች ከትምህርት ቤት ደንብ ልብሳቸው ጋር ተመሳሳይ ቀለም ያለው የፀጉር መሸፈኛ ወይም ሒጃብ መጠቀም እንደሚችሉ ሀገር አቀፍ የትምህርት ቤቶች መመሪያ እንደሚያዝ በመግለጫው ያስታወቀው የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት በአክሱም አሁን እየተደረገ ያለው ግን መመሪያውን የሚጣረስ ነው ብሎታል። በአክሱም አራት ትምህርት ቤቶች የሚማሩ 159 ሴት ሙስሊም ተማሪዎች ላለፉት ሶስት ሳምንታት ከትምህርት ገበታ ውጭ እንደሆኑ ጠቅላይ ምክር ቤቱ ገልጿል። በዚሁ ጉዳይ ታህሳስ 23 ቀን 2017 2017 ዓ ም መግለጫ ያወጣው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በትግራይ ክልል አክሱም ከተማ ሙስሊም ሴት ተማሪዎች ከአለባበሳቸው ጋር በተገናኘ በተላለፈ መመሪያ አንድ ወር ገደማ ከትምህርት ውጭ ሆነዋል ብለዋል። የእምነቶች በጋራ የመኖር እሴት የሚሸረሽር ብሎ የጠራው ተግባር እንደሚያወግዝ የገለጸው ምክር ቤቱ ይህ በአስቸኳይ እንዲፈታ ጠይቋል። በጉዳዩ ከክልሉ ትምህርት ቢሮ ከአክሱም ከተማ ከንቲባና የከተማ ትምህርት ጽህፈት ቤት ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ሆኖም ሴት ሙስሊም ተማሪዎች ወደ ትምህርት ቤት የፀጉር መሸፈኛ አድርገው እንዳይገቡ ከከለከሉ ትምህርት ቤቱ አንዱ የአክሱም ሁለተኛ ደረጃ ትምህርት ቤት ነው። የትምህርት ቤቱ ምክትል ርዕሰ መምህር ገብረ መስቀል ገብረ እግዚአብሔር ትምህርት ቤት ከፖለቲካና ሃይማኖታዊ ይዘቶች ነፃ መሆን ስለሚገባቸው ሁልጊዜ የሚደረግ ተግባር ነው ሲሉ ቅሬታውን አስመልክቶ ምላሽ ባለፈው ሳምንት ሰጥተው ነበር። የክልሉ ትምህርት ቢሮ ለአክሱም ከተማ የትምህርት ጽህፈት ቤት ታሳስ 22 ቀን 2017 ዓ.ም በላከው ደብዳቤ የተማሪዎች ያለባበስ ስርዓት በተመለከተ ከትግራይ እስልምና ጉዳዮች ጠቅላይ ምክር ቤት ቅሬታ እንደደረሰው በመግለጽ አዲስ መመሪያ ባልወጣ በት አዲስ ክልከላ ይሁን አዲስ ጥያቄ ተቀባይነት የለውም ብሏል። ትምህርት ቤቶችም በነባር የአለባበስ ስርዓት መቀጠል ይገባቸዋል ሲል ገልጾ ነበር። ነባር አሰራሩ ምን እንደነበረ ግን በደብዳቤው በግልጽ አላስቀመጠም። የአክሱም ሁለተኛ ደረጃ አስረኛ ክፍል ተማሪ የሆነች ለደህንነቷ ሲባል ስሟ እንዲገለጽ ያልፈለገች ተማሪ በበኩሏ ወደ ትምህርት ቤት ከዚህ ቀደም ሂጃብ ለብሳ ትሄድ እንደነበረ ገልጻለች። ሂጃባችን ስንማር ነበር። አሁን እንኳን አስረኛ ክፍል ስንጀምር ከትምህርት ሚኒስቴር የህዝብ ግንኙነት ክፍልም ተጨማሪም ማብራሪያ ለማግኘት ጠይቀን ጉዳዩ የክልሉ ትምህርት ቢሮ ነው የሚመለከተው የሚል ምላሽ ሰጥቷል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። በኢትዮጵያ የሚገኙ ዘጋቢዎቻችንን እናመሰግናለን። አሁን ደግሞ ወደዚህ ወደ ዩናይትድ ስቴትስ ነው የምንመልሳችሁ። በአውሮፓውያኑ የዘመን መለወጫ ሰዎች በሞቱበት የኒው ኦርሊንሱ ሽብር ጥቃት ተጠርጣሪ ድርጊቱ በእስላማዊ መንግስት አሸባሪ ቡድን ተነሳስቶ ብቻውን የፈጸመው ይመስላል ሲል ኤፍቢአይ ትላንት ሐሙስ አስታውቋል። ተጠርጣሪው የጦር ሰራዊት አባል ነበር። መርማሪዎች ላስ ቬጋስ ውስጥ በአሜሪካ ወታደር ይሽከረከር ከነበረው ሌላ የተሽከርካሪ ጥቃት ጋር የጥቃቶቹን መነሻ ምክንያትና ተያያዥ ሊሆኑ ይችላሉ በሚሉ ነባር ዙሪያ ምርመራዎች ቀጥለዋል። የዋይት ሀውስ ዘጋቢያችን ፓትሲ ውዳክስዋራ ተከታዩን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል። ኒው ኦርሊንስ ውስጥ አሽከርካሪው ለጸጥታ ጥበቃ የተከለከለውን አጥር ጥሶ በማለፍ አዲሱን ዓመት ለማክበር በወጣው ሕዝብ ላይ ጉዳት ባደረሰ ማግስት ትላንት ሐሙስ በአካባቢው የተሰማራ ከፍተኛ የፖሊስ ቁጥር ይታያል። በጥቃቱ 14 ሰዎች ሲሞቱ በርካቶች የቆሰሉ ሲሆን ፖሊስ አሽከርካሪውን ተኩሶ ገድሎታል። ተጠርጣሪው ሸምሱድ ዲን ጃባር አፍጋኒስታን ውስጥ ያገለገለ የአሜሪካ ጦር ሰራዊት አባል ነበር። ጃባር ጥቃቱን ከመፈጸሙ ጥቂት ቀደም ብሎ እስላማዊ መንግስት ወይም በምህጻሩ አይኤስ በመባል የሚታወቀውን አሸባሪ ቡድን እንደሚደግፍ የሚያሳዩ ቪዲዮዎችን ኢንተርኔት ላይ አውጥተዋል። ክሪስቶፈር ራያ ከፌዴራል ምርምር ቢሮ የጸረ ሽብርነት ክፍል ረዳት ዳይሬክተር በመጀመሪያው ቪዲዮ ላይ ጃባር በመጀመሪያ ያለመጉዳት ያቀደው ቤተሰቡንና ና ጓደኞችን እንደነበር ገልጿል። ነገር ግን የዜና ማሰራጫዎች በአማኞች ና በካዲዎች መካከል ባለው ጦርነት ላይ ትኩረት እንዳይሰጡ ያደርጋል የሚለው አሳስቦት ነበር። በተጨማሪም ከዚህ ክረምት በፊት በጋው ላይ አይሲስን መቀላቀሉን ተናግሯል። በአንድ ወቅት ራሱን እንደ እስላማዊ ገዢ ወይም ከሊፋነት ያወጀው አይኤስ በዩናይትድ ስቴትስ በሚመራው ጥምረት ከመገታቱ በፊት በኢራቅና በሶሪያ የሽብር አገዛዝ አስፍኖ ነበር። ፕሬዚደንት ጆ ባይደን ከአገር ውስጥ ደህንነት ጉዳይ ቡድናቸው ጋር ትላንት ሐሙስ ተወያይተዋል። አይሲስ እና ሌሎች አሸባሪ ድርጅቶችን በያሉበት ያለማቋረጥ ማሳደዳችንን እንቀጥላለን። እዚህም ምንም አስተማማኝ መሸሸጊያ አያገኙም። አይኤስ በሩሲያ፣ ቱርክ፣ ኢራን እና ሌሎችም ቦታዎች ላይ የሽብር ጥቃቶችን በማድረስ በዓለም ዙሪያ እንደገና መንቀሳቀስ ጀምሯል። በአፍጋኒስታን የሚገኘው ቅርንጫፉ አይኤስ ኮራሳን ታሳስ ውስጥ አንድ ሚኒስትር ስለመግደሉ ኃላፊነቱን ወስዷል። ይህ አገሪቱ ውስጥ ከተካሄዱ ተከታታይ ጥቃቶች የቅርብ ጊዜው ነው። ሶፋን ግሩፕ የተባለው ተቋም ተንታኝ ክላራ ብሩካርት አይኤስ ደጋፊዎቹ በበዓላት ወቅት ጥቃት እንዲፈጽሙ ቀስቅሰዋል። ቡድኑ በጋዛ ውስጥ ያለውን የሰላማዊ ሰዎች ስቃይ ለጽንፈኝነትና መመልመያነት ተጠቅሞበታል ይላሉ የሶፋን ግሩፕ ተንታኝ ክላራ ብሩካርት። I think this is a really important aspect. Um, while this is a more recent development, I will also say that the current uh, kind of... <laughs> ባለስልጣናቱ ከትላንት በስቲያ ረቡዕ በትራምፕ ኢንተርናሽናል ላስ ቬጋስ ሆቴል ደጃፍ በቴስላ ሳይበር ትራክ መኪና ላይ የደረሰውን ፍንዳታ በማጣራት ላይ ናቸው። መኪናውን የተከራየው ኒው ኦርሊንስ ውስጥ ጥቃት የተፈጸመበትን መኪና ለመከራየት በዋለው ተመሳሳይ የመኪና ኪራይ መተግበሪያ በመጠቀም ነው። ባለስልጣናቱ መኪናውን ያሽከረክር የነበረው ማቲው ሊልስበርገር የአሜሪካ ጦር የልዩ ኃይል ክፍል ወታደር መሆኑን ጠቁመዋል። ኤፍቢአይ ምርመራው አሁን ባለበት ሁኔታ በሁለቱ ጥቃቶች መካከል ግንኙነት መኖሩን የሚያረጋግጥ ምንም ነገር የለም ብለዋል። ኒው ኦርሊንስ ውስጥ አሽከርካሪ ለጸጥታ የተከበራቸው አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅታችን ነው። በሁለተኛው አጋማሽ ላይ ነው የምንገኘው። በእርግጥ ወደ ከሁለተኛው አጋማሽ ላይ ሰፋ ያለ ጊዜ ወስደናል። በሁለተኛው አጋማሽ በቀዳሚ ባደረግነው ዘገባችን የሉሲን ሀምሳ ዓመት የተገኘችበትን ማለት ነው መሙላት የተመለከተ ዘገባ ነው። የሉሲ ቅሪተ አካል የሰውን ልጅ ለመረዳት ያላትን አስተዋጽኦም ተማራማሪዎች አደነቁ። ሉሲ ወይም ድንቅነሽ የተብላ የተሰየመችው ቅሪተ አካል በአፋር ክልል ከተገኘች ዘንድሮ ህዳር 15 ቀን 1967 ዓ ም ማለት ነው የተገኘችው 50 ዓመቷን ደፍናለች የትግርኛ ክፍል ባልደረባችን ገብረ ገብረ መድን አካሏን ቅሪታ አካሏን ካገኙት ዶናልድ ጆንሰን እንዲሁም ከሉሲም በእድሜ ቀደም ያለችውን ሌላ ቅሪታ አካል ያገኙትን ዶክተር ዘረሰናይ አለምሰገድን አነጋግሮ ዘገባ አጠናቅሯል እንግዲህ ወልዴ እንደሚከተለው ይዞታል በአፋር ክልል በአዋሽ ወንዝ አቅራቢያ በምትገኘው አላዋ ከተማ በስተ ደቡብ በአንድ ፀሐያማ እሁድ ጠዋት ነበር አሜሪካ ከሚገኘው የቺካጎ ዩኒቨርሲቲ የሶስተኛ ዲግሪ አዲስ ምሩቁ ዶናልድ ጆንሰን ቅሪታ አካል ለመፈለግ ተመራጭ ቦታን ያገኙት። ቅሪታ አካል ፍለጋው የተደረገው በአጋጣሚ አልነበረም። የዝሆን፣ የአሳማ፣ የአውራሪስ እና አጋዘን ቅሪታ አካላት በአካባቢው ከዚህ በፊት ተገኝተዋል። ዶናልድ ጆንሰን እድለኛ ሆኖ የሰው ቅሪታ አካል እንደሚያገኙ ተስፋ ነበራቸው። በቀኝ ትከሻዬ በኩል ተመለከትኩ። አንድ ትንሽ የአጥንት ስባሪ አየሁ። ከእጅ አጥንቶች አንዱ እንደሆነ ተረዳሁ። እጃችንን እንድናጥፍና እንድንዘረጋ የሚያስችለን አጥንት ነው። መጀመሪያ ሳየው ምናልባት የዝንጀሮ ይሆናል የሚል ግምት ነበረኝ። በጣም ትንሽ አጥንት ነበረ። ቀረብ ብዬ ይበልጥ ስመረምረው ግን የሰው ዝርያ አጥንት እንደሆነ ማየት ቻልኩ። ስፍራውን እንደገና ስመለከት የራስ ቅልና የመንጋጋ ከፊል አጥንቶችን አገኘሁ። የአንድ ሙሉ ቅሪተ አካል ክፍሎች ነበሩ። 3.2 ሚሊዮን ዓመት ዕድሜ ያስቆጠረና 40 በመቶ ሙሉ የሆነ ቅሪተ አካል በማግኘት ዶናልድ ጆንሰን ትልቅ ከሚባሉት ግኝቶች የአንዱ ባለቤት ሆነዋል። ሉሲ ወይም ድንቅነሽ ከተገኘች 50 ዓመታት ተቆጥሯል። የሉሲ መገኘት የሙያ ሕይወታቸው እንዲቀይር ማድረጉ ብቻ ሳይሆን የሰው ልጅ በዘመን ብዛት እንዴት እንደተቀየረ ለመረዳት አስችሏል ይላሉ፣ በአሪዞና ዩኒቨርሲቲ የሰው ልጅ አመጣጥ ጥናት ተቋም መስራችና ኃላፊው ዶናልድ ጆንሰን። ዶናልድ ጆንሰን ድንቅነሽ የተገኘችበትን አምሳኛ ዓመት ምክንያት በማድረግ ከአፍሪካ ቀንድ ጋር ባደረጉት ቃለ ምልልስ ቀጣዩን አክለዋል። የሉሲና ሌሎች ያገኘናቸው ቅሪተ አካላት የሚነግሩን የሰው ልጆች ሁሉ ከአፍሪካ መምጣታቸውን ነው። አፍሪካ የሰው ፍጥረት መገኛ መሆኑንና የተለያየ ቀለም፣ የአይን ቅርጽ፣ የጸጉር ልዩነት ቢኖረንም የጋራ ቅድመ ታሪክ እንዳለን ነው። ሁላችንም የአፍሪካ ዘረመል ተሸክመናል። የድንቅነሽ መገኘት በርካታ ተመራማሪዎች በጥናት ዘርፉ ላይ እንዲያተኩሩና ወደ አፋር እንዲያቀኑ አድርገዋል። ከእነዚህ ውስጥ በራሳቸው ግኝት ያስመዘገቡ ኢትዮጵያውያን ይገኙበታል። ዶክተር ዘረሰናይ ዓለምሰገድ አንዱ ናቸው። በቺካጎ ዩኒቨርሲቲ በሰው ልጅ ቅሪታ አካል ላይ ምርምር ያደርጋሉ። ድንቅነሽ በዕድሜ ረጅምና በአንጻራዊም ሙሉ የሆነች ቅሪታ አካል እንደሆነች ይናገራሉ። literally transformed our knowledge of human evolution which means የሰው ልጅ ሂደትን በተመለከተ ያለንን እውቀት አሳድጓል። ማለትም ሉሲ ከመገኘቷ በፊት ቀደምት የሰው ልጆች ሌሎች መራመድ ከሚችሉ ፍጥረታት ውጪ ማለት ነው፣ ከሁለት ሚሊዮን ዓመታት በፊት ይኖራሉ ተብሎ ይገመት ነበር። በሉሲ መገኘት ግን በአንድ ሚሊዮን ዓመታት ጨምሮ የሰው ልጅ ከሶስት ሚሊዮን ዓመታት በፊት ይኖር እንደነበር ታውቋል። ሉሲ አሁንም በመስኩ ለሚደረጉ ግኝቶች መለኪያ ነች። በመሆኑም አሁንም እየቀጠለ ያለ ግዙፍ ተጽዕኖ አላት ሲሉ አክለዋል ዶክተር ዘረሰናይ። በአዲስ አበባ የኮሌጅ ትምህርታቸውን በማጠናቀቅ ላይ የነበሩት ዶክተር ዘረሰናይ የሉሲ ቅሪተ አካል በተቀመጠበት ብሔራዊ ሙዚየም እንዲሰሩ ይመደባሉ። በዛም የዶናልድ ጆንሰንን ሉሲን ጨምሮ ከመላው ዓለም የተሰባሰቡ ቅሪቶችን የማጥናት ዕድል አገኙ። በእንዳ አውሮፓን አቆጣጠር 2000 ዓ.ም ዘረሰናይ የራሳቸውን ግኝት ይዘው ብቃሉ ቅሪታ አካሉ 60 በመቶ ሙሉ ሲሆን ከድንቅነሽ 150 ሺህ ዓመታት በፊት የኖረችና በሁለት ተኩል ወይም ሦስተኛ ዓመቷ ሕይወት ያለፈ አዳጊ እንደነበረች ተገምቷል። ሰላም ሲሉ የሰየሟት ቅሪታ አካል አዳጊ መሆኗም ግኝቱን ልዩ እንደሚያደርገው ተናግረዋል። አብዛኞቹ የምናገኛቸው ቅሪታ አካላት በጎልማሳ ዕድሜያቸው ያሉ ናቸው። እናም በብዙ መልኩ ሰላም ረዥም ዕድሜ ያላት ደግሞም በቅሪታ አካል ምርምር ታሪክ ውስጥ በአንጻራዊ ሙሉ የሆነች አዳጊ ነች። ለሳይንሳዊ ማህበረሰቡ ያላት አስተዋጽኦም ትልቅ ክፍተትን መሙላቷ ነው። የአዳጊዎችን ወይም የሕፃናትን ቅሪታ አካል አግኝተን አናውቅም። የሉሲ እና ሰላም መገኘት ሀገሪቱን ለማስተዋወቅ ሚና እንዳለውም ዶክተር ዘረሰናይ ጠቁመዋል። የኢትዮጵያ ቱሪዝም ኮሚሽን አሁን የሚጠቀምበት መሪ ቃል ምድረ ቀደምትን የሰየምኩት እኔ ነኝ። የሉሲና ሰላም እንዲሁም የሌሎች ቅሪታ አካላት መገኘትን መሰረት በማድረግ ነው። አገሪቱ የሰው ልጅ መገኛ ምድረ ቀደምት እንዲሁም ቡናን ጨምሮ የሌሎችም ነገሮች መገኛ መሆኗን ለማሳየት የፈለግኩት ሰላም የተገኘችበት አካባቢ በአፋር እና በኢሳ ጎሳዎች መካከል በመሬት ይገባኛል ግጭት የሚካሄድበት አደገኛ ስፍራ በመሆኑና ቅሪታ አካሉን ለመመልከት የሚመጣውም ሰው ባቀረበው ሀሳብ መሰረት ነበር፣ ሰላም ሲሉ የሰየሟት። በሁለቱ ጎሳዎች መካከል አሁንም ግጭት በመኖሩ ሰላም እንዲፈጠር ይመኛሉ። በአፍሪካም ሆነ በሌሎች የዓለም ክፍሎች የምናየው ችግር በአካባቢያችን ስላለው ነገር ጥሩ የሆነ ወይም ሳይንሳዊ የሆነ መረዳት ባለመኖሩ ምክንያት የተፈጠረ ነው። በመሆኑም አዲሱ ትውልድ የሳይንስና ቴክኖሎጂ ጉጉት እንዲያድርበትም አበረታተዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ወደ ተከታዩ ዘገባችን እናልፋለን። በተከታዩ ዘገባችን ከሱስ ጋር ተያያዥ በሆኑ ጉዳዮች ላይ ያተኮረ ቃለምልልስ ነው የምናቀርብላችሁ ስር ከሰደደ የአደንዛዥ እጽ ተጠቃሚ የሆኑ ወጣቶች ሳይቀሩ ለመዳን ከቆረጡና ተገቢውን እርዳታ ካገኙ ከችግሩ መውጣት ይችላሉ ያሉን በቅዱስ ጳውሎስ ሆስፒታል የሜዲካል ኮሌጅ ስር በሚገኘው የሱስ ማገገሚያ ማዕከል የስነ አእምሮ ጤና ባለሙያ እና በሆስፒታሉ የአእምሮ ህክምና ትምህርት ክፍል ኃላፊ ዶክተር መስከረም አበበ ናቸው ለምሽቱ የመጨረሻ ዝግጅቶች እንግዳችን አድርገን ጋብዘናቸዋል። ስምንሽ የቆየነች ያነጋገረቻቸው በቅድሚያ ሱስ ምን እንደሆነ ከሚያስረዱበት ይጀምራል። አንድ ሰው በአልኮል ሊሆን ይችላል፣ በአደንዛዥ እጽ ሊሆን ይችላል፣ ወይም በተለያዩ የባህሪ ሱሶች መጠቃቱን የምናውቅበት መንገድ ነው። ስለዚህ ሱስን ለመግለጽ ለምሳሌ ያ የሚጠቀመውን ነገር ወይም ንጥረ ነገር ወይም አደንዛዥ እጽ ለመቋቋም የሚከብድ ወይም ደግሞ ያንን ከዛ ልምምድ ለመውጣት በጣም አስቸጋሪ የሆነ ውስጣዊ ግፊት ይኖራል። አንደኛው መገለጫው ይሆናልና በተደጋጋሚ ከዛ ነገር ለመውጣት በሚሞክሩበት ጊዜ ያንን ነገር ለመቋቋም መቸገር እና ቁጥጥር ማጣት፣ ለማቆም እየፈለጉ መቸገር፣ እንዲሁም ደግሞ በሚያቆሙበት ሰዓት ከፍተኛ የሆነ አምሮት ወይም ክሬቪንግ የምንለው ይኖራል። እንዲሁም እነዚህን ነገሮች ከመጠቀም ጋር አብሮ ተያይዞ ደግሞ ማህበራዊ፣ ኢኮኖሚያዊ እና ሌሎችም ከፍተኛ የሆኑ ግፊት እያሳደረበት ነገር ግን ያንን ነገር የሚጠቀመው ሰው ግን አሁንም በዛ ሁኔታ ውስጥ ተዘፍቆ በሚቆይበት ሰዓት ያ ግለሰብ በሱስ ተጠቅቷል ለማለት እንችላለን። ብዙ አይነት ክራይቴሪያዎች አሉን። ከአስራ አንድ በላይ የሚሆኑ ምልክቶች አሉ እና አንድ ሰው ሁለትና ከዛ በላይ የሆኑትን በአንድ አመት ውስጥ የሚያሳይ ከሆነ ሱስ አለበት እንላለን። ግን ደግሞ ግዴታ እነዛን ሁሉ መዘርዘር አይጠበቅብንም አሁን የገለጽኳቸውን ምልክቶች የሚያሟሉ ከሆነ ሱስ አለበት ለማለት እንችላለን። ሱስ አምጪ የሚባሉት ንጥረ ነገሮች ወጣቶችን ለዚህ የሚያጋልጡ ችግር የሚያጋልጡ ንጥረ ነገሮች ምን አይነት ናቸው? እንግዲህ ያው እኛ ዴይሊ በስራ በየቀኑ ከማያቸውም ከምንሰማቸውም ነገሮች ውስጥ በብዛት ሲጋራ፣ ጫት፣ አልኮል ከድሮም ጀምሮ በእኛ ሀገር ውስጥ በሰፊው የሚወሰዱ እና የሚስተዋሉ ሱስ አምጪ ንጥረ ነገሮች ናቸው። ግን አሁን ላይ ያው ከዓለም አንድ እየሆነች ከመምጣቷም አንጻር የተለያዩ ከስልጣኔ ጋር ተያይዘው የሚመጡ አዳዲስ የሆኑ ደግሞ ንጥረ ነገሮችን ድሮ ሁልጊዜ ማናስተውላቸው ከስንት አንድ የምናያቸው የነበሩ ነገሮችን በተለምዶ እያየናቸው የመምጣት ሁኔታ እየጨመረ ነው። ለምሳሌ በመርፌ የሚወሰዱ ሱሳምጪ ነገሮች፣ እንደዚሁም ደግሞ ሌሎች ሀገሮች ላይ እንደ ኮኬን እንደዚህ የምንላቸው ነገሮች ከፍተኛ የሆነ ወጪ ይጠይቃሉ። አፎርደብልም አይሆኑም ለአብዛኛው ማህበረሰብ። ነገር ግን ከድሮ የበለጠ አሁን ላይ በሰፊው እየተመለከትን ያለንበት ሁኔታ ነው ያለው። ወጣት ተማሪዎች በተለይ ደግሞ ይሄ የአፍላድሚ የምንላቸው ሃይስኩል ተማሪዎች ላይ ደግሞ አሁን አሁን በጣም የተስተዋለ የመጣው ለአጠቃቀምም ለእነሱ ምቹ ስለሚሆን እነዚህ የሚጨሱ ነገሮች በብዛት በመምህሮቻቸው ለመያዝ ቅርብ እንዲሆኑ ስለሚያደርጋቸው የሚዋጡ የህመም ማስታገሻዎችን እና እንደ ሽሮፕ የመሳሰሉ ነገሮችንም በተለይ ወጣት ልጆች በሰፊው የተጠቀሙ ያሉበትን ሁኔታ ነው የምንመለከተው። በምን ያክል እድሜ ክልል ውስጥ ነው በብዛት እንደዚህ በወጣት እድሜ ስንል፣ ለምሳሌ በተማሪ ሁለተኛ ደረጃ ተማሪዎች ወይ ዩኒቨርስቲ ተማሪዎች በየትኛው እድሜ ክልል ያሉ ወጣቶች ናቸው ለዚህ የበለጠ ተጋላጭ የሆኑት? እንግዲህ በሰፊው እስካሁን ድረስ የምናስተውል የነበረው በዩኒቨርሲቲ ወይም የኮሌጅ ተማሪዎች ላይ ከተለያዩ ምክንያቶች ጋር ስለሚያያዙ እነሱ በሰፊው የሚጠቀሙበትን ሁኔታ እናስተውል ነበር ግን ሱስ የእድሜ ገደብ የለውም። ከልጅነት እስከ አዋቂ እስከምንላቸው ወይ ደግሞ በእድሜ ገፉ ሰዎች ድረስ የሚጠቀሙበትን ሁኔታ እናስተውላለን። አሁን ላይ ግን የበለጠ አሳሳቢ እየሆነ የመጣው ከሀይስኩልም አልፎ የመጀመሪያ ደረጃ ትምህርት የሚከታተሉ ተማሪዎችም ጭምር ለሕክምና በቤተሰቦቻቸው ተይዘው የሚመጡበት ሁኔታ የተለመደ እየሆነ መጥቷል። እንዲሁም በተለያዩ ትምህርት ቤቶች ላይም ይህንን ነገር ሲጠቀሙ ተገኙ፣ እዚህ ትምህርት ቤት እንደዚህ አይነት ነገር ተደረገ የሚለው ነገር እየተለመደ እና እየተስፋፋ የመጣ ችግር ነው። ስለዚህ የእድሜ ገደብ ለማስቀመጥ አስቸጋሪ የሆነበት ሁሉም እድሜ ላይ እየታየ ያለበት ሁኔታ ነው ያለው። አሁን አካላዊም ማህበራዊም የአእምሮም ጤና ላይ ትልቅ ቀውስ የሚያስከትል ጉዳት ነው። እንግዲህ ከሱስ ለመውጣት አገልግሎት ከሚሰጡ ወይም ከዚህ ችግር ለመዳን አገልግሎት ከሚሰጡ ተቋማት መካከል በዋናነት የቅዱስ ጳውሎስ ሆስፒታል ይጠቀሳል እና ምን ያክል ወጣቶች ይህን አገልግሎት ለማግኘት ወደ እናንተ ይመጣሉ? ብዙ ጊዜ ውስጥ ምን አይነት ደረጃ ላይ ሲደርስ ነው ለሕክምና የሚመጡት? እንግዲህ ያው የቅዱስ ጳውሎስ ሆስፒታል የአእምሮ ሕክምና ክፍል ይህንን አገልግሎት ሲሰጥ ረጅም ዓመትን አስቆጥሯል። በፊት ላይ በጣም አገልግሎቱ ውስን ነበረ። በተለያዩ ምክንያቶች በቦታ ጥበት በተለያዩ ምክንያቶች ለሰፊው ማህበረሰብ ተደራሽ ለመሆን እንቸገር ነበር። በፊት ከነበረው አንጻር በአሁኑ ሰዓት ሰፋ ያለ አገልግሎት እየሰጠን ያለንበት ሁኔታ ነው ያለው። ምክንያቱም ጳውሎስ ሆስፒታል እንግዲህ አሁን ከአዲስ ህይወት የሪሃብሊቴሽን ሴንተር ጋር በመተባበር ነው ይህንን አገልግሎት እየሰጠን ያለ ነው። እዚሁ ከኛ ጋር ረጅም አመት በሙያቸው ያገለገሉ ሲስተር ይርገዱ ናቸው የአዲስ ህይወት ማዕከልን ያቋቋሙት። ስለዚህ ማንኛውንም ታካሚ እዚህ ካየንና ስክሪን ካደረግን በኋላ የሪሃብሊቴሽን አገልግሎት ማግኘት አለበት ብለን ስናስብ ወደ አዲስ ህይወት የሱስ ማገገሚያ ማዕከል እንልክና እኛው ራሳችን ክትትል እያደረግንላቸው ከቆዩ በኋላ አሁን ላይ ብቁ ናቸው ወይም ወደ ማህበረሰቡ ቢቀላቀሉ ከዛ ነገር አገግመዋል ምርታማ መሆን ይችላሉ ብለን በምናስብበት ሰዓት እንዲወጡ እናደርጋለን። ምን ያክል ነው የመዳን እድሉ አንድ ሰው በሱስ ከተያዘ? ሁሉም ሰው መዳን ይችላል። በህክምና ማለት እንችላለን። እንግዲህ እሱ እንደ ሰውየው ቁርጠኝነትና ተነሳሽነት ነው ዋነኛው የሚወሰነው። ስለዚህ እኛ የኛ ስራ የሚሆነው ያንን ፍላጎት ያለውን ወይም ተነሳሽ የሆነ ሰው ለማቆም በሚያደርገው ሂደት ውስጥ የሚገጥሙትን ችግሮች አብረን ማገዝ እና ወደሚፈልገውን ደረጃ እንዲደርስ ድጋፍ ማድረግ ነው እንዲሁም አንዳንድ ነገሮች ለምሳሌ ለማቆም አስቸጋሪ ሊሆኑ የሚችሉ አይነት የሱስ አይነቶች አሉ። የበለጠ ጊዜ ሊፈልጉ የሚችሉ እንደዚሁም ደግሞ ከሰው ሰው ይለያያል። ለምሳሌ ህይወት ውስጥ ብዙ ጫና ያለበት ሰው ምንም ስትረሰር ወይም ጫና ከሌለበት ሰው አንጻር የሚያቆሙበት ጊዜ ሊለያይ ይችላል። ወይም ደግሞ ከዚህ በፊት አገር ሽቶበት የነበረ ሰው እና አቁሞ ለረጅም ጊዜ የቆየ ሰው ሊለያይ ይችላል። ስለዚህ ከሰው ሰው ይለያያል። ዋናው ነገር ግን ያ ሱስ ያለበት ሰው በእርግጠኝነት ከወሰነና ቁቁርጠኛ ከሆነ አቋም ከያዘ እና ከባለሙያ ድጋፍ ከተደረገለት ሱስ መቆም የሚችል ነገር ነው። ከሱስ ካገገሙ በኋላ ወጣቶች በተለይ ምን አይነት ከዛ በኋላ ሊኖራ ሊደረግላቸው በግላቸው የሚያደርጉት ጥረት እና በተለይ ደግሞ ከወላጅ ከማህበረሰብስ ምን አይነት ድጋፍና ክትትል ያስፈልጋቸዋል? ከቤተሰብ ሊያገኙ የሚገባው ድጋፍ ያው ብዙዎቹ ወደ ሱስ ሕክምና የመጡ ሰዎች ቤተሰብ እምነቱን ያጣል። ያው ሱስ በሚጠቀሙበት ሰዓት ስርቆት ይኖራል፣ መዋሸት ይኖራል፣ ተደጋጋሚ ጥፋቶች ይኖራሉ። ስለዚህ ብዙ ጊዜ ቤተሰብ የመማረር እና እዛ ታካሚ ላይ ተስፋ የመቁረጥ ነገር ይኖራል። ስለዚህ ከወጡም በኋላ በጣም ከፍተኛ የሆነ አስተያየት መስጠት፣ ጫና ማድረስ ቤተሰብ ያው ጥሩ ከማሰብ እና ያንን ሰው ከማገዝ ብሎ የሚያደርጋቸው ነገሮች አንዳንድ ጊዜ ታካሚው ላይ ጫና ሊያደርስ ይችላል። ወይም ደግሞ እምነት ከሌላቸው ባደርገውስ ብሎ ማሰብ ወይ አሁን ለምሳሌ አንድ ሰው ትንሽ ትራንስፖርት አቶ ሊሆን ይችላል መሽቶበት ሲገባ ጠጥተህን የመጣኸው ብሎ የመጠራጠር ነገር ከዛም በኋላ ተመልሰህ እዛው ነህ፣ እንዲህ እንዲህ አይነት አስተያየቶች በሚኖሩበት ሰዓት ብዙዎቹ የምናስተውላቸው ነገሮች እንደዚ ካሉኛ ይቀር ለምን አላደረገውም ብሎ ተመልሶ ወደዛው ነገር የመመለስ ነገሮች ስለሚኖሩ የሱስን ባህሪ ቤተሰብ ሊረዳ ይገባል። አንደኛው የሱስ ባህሪ መውጣት መግባት ይኖራል። ካቋረጡ በኋላ የማገርሸት ባህሪ ይኖራል። ግን እንደዚ አይነት ሁኔታዎች ሲፈጠሩ ድጋፍ ለማድረግ መሞከር ጥሩ ይሆናል። የተከበራቸው አድማጮች የሰማችሁት ከሱስ ጋር ተያዥ በሆኑ ጉዳዮች ላይ ባለሙያ የሰጡንን ማብራሪያ ነበረ። ባለሙያዋ ከቅዱስ ጳውሎስ ሆስፒታል የሚገኙ በ ሆስፒታሉ ሜዲካል ኮሌጅ ስር በሚገኘው የሱስ ማገገሚያ ማዕከል የስነ አእምሮ ጤና ባለሙያና በሆስፒታሉ የአእምሮ ሕክምና ትምህርት ክፍል ኃላፊ ዶክተር መስከረም አበበ ናቸው። በነገራችን ላይ አድማጮች ከሱስ ጋራ በተያያዘ የተሰናዳው ዝግጅት በጋቢና የወጣቶች ፕሮግራም ሁሌም በሳምንት አንዴ አርብ አርብ የሚዘጋጀው የወጣቶች ፕሮግራም ላይ የተሰናዳ ነው። ወጣቶችን ከሱስ ጋር በተያያዘ በሱስ ውስጥ የነበሩ እንዲሁም ለመዳን የሙከራ የሚያደርጉ ወጣቶችን አነጋግረናል። አዲስ አበባ ከተማ ውስጥም ያሉ በስራ ላይ የሆኑ ወጣቶችን አነጋግረናል። እነሱንም ዘገባዎች ይዘን እንመለሳለን። ለዛሬ ግን ዝግጅታችንን አጠናቀናል። ሳስተናግድካችሁ ያመሸውት ጽዮን ግርማ ነበርኩ። ሰላም፣ በደህና ደሩ።